voice of America. <laughs> ሰላም ጤና ይስጥልን፣ እንደምናምሽታችሁ አድማጮቻችን፣ ዛሬ ረቡዕ የካቲት አራት 2007 ዓ ም ነው። የተለያዩ ቅንብሮችን ይዤ እስከ ምሽቱ አንድ ሰዓት ተኩል የማስተናገዳችሁ አዲሱ አበበ ነኝ። ኃይሉ ታምራት ዳምብራውንን ፕሮግራሙን በመምራት እያለማመደው፣ ሁለቱም ፕሮግራሙን እስከ አንድ ተኩል ይመሩልናል። ከትናንቱ ዘገባዎቻችን መርጠን ለዛሬ አዘጋጀናቸው ተሰናድተዋል። መልካም ምሽት። ዜና ይቀድማል። ጤና ስጥልኝ እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂት ታየ ነኝ ሜዲትራኒያን ባህርን በአየር በተሞሉ ጀልባዎች አድርገው ለማቋረጥ የሞከሩ ቢያንስ ሁለት መቶ ሰዎች ሞተዋል አንድ መቶ ሌሎች ሰዎች ደግሞ የደረሱበት ጠፍቷል ሲል የተባበሩት መንግስታት የስደተኞች ቢሮ አስታውቋል። የሚበዙት ከሰሃራ በስተደቡብ ካሉ የአፍሪካ ሀገሮች የሆኑ የስራ ፍልሰተኞችና ስደተኞች የያዙት አራት ጀልባዎች ቅዳሜ እለት ወደ ኢጣሊያ ለመጓዝ ከሊቢያ ተነስተው እንደነበረ የገለጸው ዩኤንኤችሲአር እስካሁን የተገኙት ሶስቱ ጀልባዎች ብቻ ናቸው ብሏል። ከአንደኛው ጀልባ የነበሩት ሀያ ዘጠኝ ተሳፋሪዎች መሞታቸው ተዘግቧል ያለው የተባበሩት መንግስታት ድርጅት አንድ መቶ አስር ሰዎች ደግሞ የኢጣሊያ የጠረፍ ጥበቃ ኃይሎች ደርሰውላቸው ወደ ላምፐዱሳ ደሴት እየተወሰዱ መሆናቸውን አስታውቋል። በሌሎቹ ሁለት ጀልባዎች ከነበሩት አንድ መቶ አስራ ስድስት ተሳፋሪዎች ውስጥ ግን በሕይወት የተረፉት ዘጠኝ ብቻ እንደሆኑ ነው ያመለከተው። የዩናይትድ ስቴትስ የመከላከያ ሚኒስቴር ዩሱፍ ዲሂግ የተባለ ከፍተኛ የአልሸባብ ተዋጊ መሪና አንድ ግብረ አበሩን እንደ አውሮፓውያን አቆጣጠር ጥር ሰላሳ አንድ ቀን መግደሉን አረጋግጧል። ዲሂግ መገደሉን ነውጠኛው ቡድንና የሶማሊያ መንግስት ቀደም ብለው ለቪኦኤ አስታውቀው ነበር። ሰውየው የአልሸባብ የውጭ እንቅስቃሴ ማለትም ከሀገር ውጭ የሚካሄዱ ጥቃቶችን የማቀድ ኃላፊ እንደነበረ የሶማሊያ መንግስት ገልጿል። ዛሬ ነው ዩናይትድ ስቴትስ የዩናይትድ ስቴትስ የመከላከያ ሚኒስቴር ሰውየው እንደተገደለ ለጋዜጠኞች ያረጋገጠው። አልሸባብ ከሶማሊያ ውጭ ከፈጸማቸው ጥቃቶች መካከል እንደ ኤሮፓውያን አቆጣጠር በ2013 ኬንያ ዋና ከተማ ናይሮቢ በሚገኘው ዌስትጌት የገበያ ማዕከል ከ60 በላይ ሰዎች የተገደሉበት ጥቃት የሚታወስ ነው። ፕሬዚደንት ባራክ ኦባማ ምዕራብ አፍሪቃ ውስጥ የኢቦላ ወረርሽኝን ለመዋጋት የዘመቱትን አሜሪካውያን ወታደሮች አብዛኞቹን ለማስወጣት የተሰናዳውን እቅድ ዛሬ ይፋ ያደርጋሉ ተብሎ እየተጠበቀ ነው። የሰራዊቱ ስምሪት የተሳካ ነው ሲሉም ፕሬዚደንቱ ያስታውቃሉ ተብሎ ይጠበቃል። በአሁኑ ጊዜ የወረርሽኙ ቀውስ በአመዛኙ በቁጥጥር ስር ውሏል ብለው ባለስልጣናት በሚያምኑበት በላይቤሪያና በሴኔጋል ካሉት 1300 አሜሪካውያን ወታደሮች መካከል የሚበዙት እንዲወጡ ይደረጋል ተብሎ ነው የሚጠበቀው። የቻርጦር ሰራዊት ወታደሮቹ የቦኮ ሀራም ተዋጊዎች ዛሬ ናይጄሪያ ድንበር ከተማ ውስጥ የሰነዘሩትን ጥቃት መክተው መመለሳቸውን አስታወቀ። በመጨረሻም ዩናይትድ ስቴትስ ብሪታንያና ፈረንሳይ የመን ውስጥ ያሏቸውን ኤምባሲዎች የሀገሪቱ ጸጥታ በመደፍረሱ ምክንያት መዝጋታቸውን አስታውቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ፕሮግራማችን እስከ ምሽቱ አንድ ተኩል ይቀጥላል። ወደ መጀመሪያው ቅንብር ልውሰዳችሁ። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለፈው ሳምንት ለፓርላማቸው ባደረጉት ንግግር የኤርትራ መንግስት የአካባቢውን ሰላም ማደፍረስ ቀጥሏል ብለዋል። ጠቅላይ ሚኒስትሩ በሳምንቱ ማብቂያ ጅቡቲም በጎበኙበት ወቅት የጅቡቲ ፕሬዚዳንት ኢስማኤል ኦማር ጊሌም በኤርትራ ላይ ተመሳሳይ ክስ አሰምተዋል። የኤርትራ መንግስት በበኩሉ የኢትዮጵያ ጦሯን ከተወሰነልኝ ክልል ታስወጣ እያለ ነው። ለተጨማሪው ሰሎሞን አባተ ተከታዩን ይዟል። በአፍሪቃ ህብረት የኤርትራ ቋሚ ተጠሪ አምባሳደር አርአያ ደስታ ሰሞኑን ለህብረቱ የወቅቱ ሊቀመንበር ሮበርት ሙጋቤ ደብዳቤ ጽፈው ነበር። ብጠቅላ ከለና ዝናይ ደብ ጉዳይ ሸውዓተ ዓመት ሓሊፍዎ ኣሎ ማለት እዩ ብሕግን ብቴክኒካዊ ኣምባሳደር ኣርኣያ ደስታ የደብዳቤያቸውን ይዘት አስመልክቶ ለቪኦኤ በሰጡት ማብራሪያ በኢትዮጵያና በኤርትራ መካከል ያለው የድንበር ጉዳይ በሕግም ሆነ በቴክኒክ ውሳኔ ካገኘና ከተጠናቀቀ ሰባት ዓመታት ማለፋቸውን አስታውሰው የኢትዮጵያ ጦር ከኤርትራ ግዛት እንዲወጣና መሬቱ እንዲመለስላቸው ግፊት እንዲደረግ የሚጠይቅ መሆኑን ገልጸዋል። ይህንኑ ጉዳይ አስመልክቶ ያነጋገርኳቸው በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ ግርማ አስመሮምም ተመሳሳይ ጥያቄ አቅርበዋል። የኢትዮጵያ ሕዝብ ይሁን የኤርትራ ሕዝብ ይሁን የአካባቢው ሕዝብ በሙሉ ሰላም ያስፈልገዋል። ከሰላም የሚገኘው ጥቅም ይበዛል ከጦርነት ከሚመጣው ጥቅም። የሆነ ያልሆነ ክስን እያመጣህ ለፕሮፓጋንዳና ለዲፕሎማቲክ ኮንሰምሽን ብታደርገው ወሬ፣ ትርፉ ወሬ ሆኖ ነው የሚቀረው። ለት ለሕዝባችንና ለሕዝቡ ለአካባቢው ሁሉ ለኢትዮጵያና ለኤርትራ ሕዝብ እንስራ እንስራና እኔ የኢትዮጵያን ባለስልጣኖች የምለው መሬቱን የእናንተ አይደለም ለእኔ የተሰጠኝን መሬቴን፣ ንብረቴን ልቀቁልኝ ብቻ ነው ጥያቄ። አጠር ባለመልኩ በዚህ የኤርትራውያኑ ከግዛታችን ውጡ ጥያቄ ላይ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ማምሻውን ከቪኦኤ ጋር ባደረጉት ቃለ ምልልስ መልስ ሰጥተዋል። ይሄ አዲስ አቋም አይደለም፣ የቆየ አቋም ነው። በኢትዮጵያ በኩል የድንበር ኮሚሽኑ ቀደም ሲል ሄግ የሰጠውን ፍርድ ተቀብለን ነበር ድንበሩን ለማካለል በዓለም አቀፍ በተለመደው ዘይቤ መሰረት ቁጭ ብለን እንነጋገርና እንከልለው ብለን አቋማችንን ከገለጽን አመታት አልፏል። ይህንን የኤርትራ መንግስት አልተቀበለውም። ይህን ባልተቀበለበት የድንበር ማካለሉን የእኛን ስምምነት ባላከበረበት ስለ ጦር መውጣት የሚወራ የለም። ከየትኛው አካባቢ ነው የኢትዮጵያ ጦር መውጣ? መቼ የተከለለና ድንበሩ ይሄ ነው? እንግዲህ መነሳት ያለበት ይህንን ነው። እኛ እያራምን ያለ ነው። አሁንም በእኛ በኩል ያለው ጥሪ ቁጭ ብለን በሰለጠነ መንገድ ተነጋግረን ልዩነታችንን እንፍታ። የድንበር ማካለል ብቻም ሳይሆን ከዚም በላይ ሁለቱ ህዝቦች ታሪካዊ ግንኙነት አላቸው። የህዝብ ለህዝብ ግንኙነት አላቸው ብዙ አብረው የሚጠቀሙት ነገር ይኖራልና ይሄንን ሁለቱም ህዝቦች ፍላጎት በሚያንጸባርቅና በሚጠብቅ መልኩ ቁጭ ብለን እንደራደር ከድንበርም በላይ ባሉት በሌሎች የጋራ ህዝቦቻችን ጉዳይ እንወያይ የሚል አቋም ነው። የኢትዮጵያን ለማካለል ጉዳይ ተቀምጠን እንነጋገር ግብዣ ሳትወጡ አንቀመጥም በሚል አቋም ሳትቀበል የቆየችው የኤርትራ የአፍሪካ ህብረቱ ተጠሪ አምባሳደር አርአያ ደስታ ቀድሞ ከቪኦኤ ቀርቦላቸው ለነበረ ጥያቄ ማብራሪያ ሲሰጡ እንዲህ ብለዋል። ማንዴት ደሊሚቴሽንን ደማርኬሽንን ሲ ንክልትዩ ጉዳይ ኢቢሲ ድንበር የማካለልና ወሰኖቹን በመሬት ላይ የማስቀመጥ ጉዳይ በፈረምነው ስምምነት መሰረት የኢትዮ ኤርትራ የድንበር ኮሚሽን ኃላፊነት ወይም ስራ ነው የሚሉት አምባሳደር አርአያ ደስታ ወሰኑ የሚካለለው በታወቁ የተፈጥሮ የቦታ መገኛ ጠቋሚ አመላካቾች ወይም ኮኦርዲኔትስ መሆኑን እና ይህም በመገኛ ስፍራ ጠቋሚ መሳሪያ ወይም ጂፒኤስ የተሰራ መሆኑን፣ እንዲህ አይነቱ ስራ ደግሞ አስተማማኝና ወደፊትም ወደ ፍርድ ቤት የማይወስድና የማያጨቃጭቅ መሆኑን ቀደም ሲል በኢራቅና በኩዌት መካከል ያለውን ድንበር ለማካለል ጉዳይ ተግባር ላይ የዋለ እንደነበረ ጠቁመዋል። ይህ በእንዲህ እንዳለ ግን በኢትዮጵያና በኤርትራ መካከል ጸብ ከተጫረበት ግንቦት 1990 ዓ ምህረት አንስቶ ላለፉት 15 ዓመታት ሲያዋጋ ሲያጨቃጭቅና ሲያፋጥጥ የኖረው ይህ የድንበር ጉዳይ መፍትሄ ሳያገኝ ኤርትራ በሶማሊያና በጅቡቲ ጉዳይ ከቀረቡባት ክሶች ጋር ተያይዞ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ቀደም ሲል ጥሎባት የነበረውን ማዕቀብ እስከፊታችን ህዳር 22 2008 ዓ እንዲራዘም ባለፈው ጥቅምት ተወስኗል። ይህንን ውሳኔ አንስተው የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለፈው ሳምንት ለፓርላማቸው በተናገሩበት ወቅት የኤርትራን ባለስልጣናት የጠባይ ለውጥ እንዳላሳዩ ይጠቁማል ብለው ነበር። ይህ ውሳኔ የኤርትራ መንግስት የባህሪ ለውጥ እንዳላመጣ ይልቁንም የአፍራሽነት ሚናውን የተለያዩ አሸባሪ ቡድኖችን በመደገፍ አጠናክሮ መቀጠሉን የዓለም አቀፍ ኮሚኒቲ የተረዳ መሆኑን የሚያሳይ ነው። ለዚህ የጠቅላይ ሚኒስትሩ አባባል በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ለቪኦኤ በሰጡት ማብራሪያ እንዲህ ይላሉ። ይሄ የኢትዮጵያን ህዝብ ለማደናገር የሚደረግ ጉዳይ ነው። ባህሪ ለውጥ ያላደረገ ማን ነው? የሰውን መሬት የያዘ ሰው ነው። እኛ የያዝነው መሬት የለም፣ የማንንም መሬት የሰውን መሬት የተያዙ የኤርትራን መሬት የያዙ ጠቅላይ ሚኒስትሩ ያቁታል። ሁለታችንም ፍርድ ቤት ሄደን፣ ሁልጊዜ የድንበር ጉዳይ በሁለት መንገድ ነው የትም ሀገር የትም ቦታ የሚፈታው። አንዱ በውይይት ነው፣ በውይይት ወይም ዲፕሎማት ይሉታል። ይሄ ካልሰራ በፍርድ ቤት ነው። በሁለታችን መካከል አልሰራም። በውይይት ሊደረግ በዲፕሎማሲ በፊት ላይ፣ ከዛ እንደውም ጦርነት ሄድን። ከዛ አርቢትሬሽን የሚባል ሁለተኛው ፍርድ ቤት ሄደን ግልግል መጨረሻና ወሳኝ ተብሎ እዛ ላይ በተደረገው የኤርትራን መሬት ይዘዋል። አሁን እና ጠቅላይ ሚኒስትሩ የሞራልም ይሁን የህግ እንትን የሚላቸው እንደዚህ አይነት የኤርትራ ሊከሱ አካባቢውን የሚያሸብረው የኢትዮጵያ መንግስት ነው የሚል አስተያየት ነው ያለኝ። ሌላው አምባሳደር ግርማ፣ ጠቅላይ ሚኒስትሩ ያነሱት ላስደምጦት ያሉትን አካባቢውን ማተራመስ እስኪያቆም ድረስ ማዕቀቡ ተጠናክሮ እንዲቀጥል አስፈላጊው ስራ የሚሰራ ይሆናል። ጥረታቸውን መቀጠል መብታቸው ነው፣ ግን የሚያሰማው የዓለም እንደሱ ነው ማለት የሀቅ ብትር ትቀጥናለች እንጂ አትሰበርም ይላል የትግርኛ ምሳሌ አለ። ስለዚህ ጠቅላይ ሚኒስትሩ እንደሱ እናደረጋለን ማለታቸው ራሱ የሚያሳየው ዳይቨርዥነሪ ታክቲክ ያኛውን በኤርትራን ያዳክምልኛል ብለው እንደውም ያወጡት ዶኩሜንት አለ ለአምባሳደሮቻቸው በሙሉ የተላከ በሚስጥር የወጣ ዶኩሜንት፣ አሁን እንደ ዊኪሊክ በየትም ተዘርግቶ ሁላችንም አንበበነዋል። ና አይገርመኝም እንደሱ ማለታቸው ጠቅላይ ሚኒስትር አምባሳደር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ንግግር እንደተባለው፣ ከዚህ አይነቱ አለም አቀፍ ጥረትና ከማዕቀብም አለፍ ያለ መልእክት ይዟል በውስጡና ላስደምጦት ከዚሁ በተጨማሪ አገራችንን ለማተራመስ ለሚያደርገው ለእያንዳንዱ ሙከራ በቂና ተመጣጣኝ ምላሽ እየሰጥን ይሄንንስ እንዴት ነው የሚገነዘቡት? አምባሳ እኛ ይሄ ሁልጊዜ ከዛሬ ጀምሮ ሳይሆን ሁልጊዜ ኤርትራን ምክንያት ኤርትራ የሆነ ነገር ኤርትራን ኤርትራን ምክንያት ማድረግ የተጀመረ ነገር ሆኖ ስለሆነ እንደውም ለዚህ አይነት ንግግር መልስ መስጠት ተሰናልኛ። ምክንያቱም እርኳክም ቢመጣ ኤርትራ ነች ያደረገችው የሚባል አይነት ከዛ ጆክ ሆኗል። አሁን የሆነ ነገር ኢትዮጵያ ውስጥ በሚሆ የኢትዮጵያን ሂደት የኢትዮጵያ ሕዝብ ያውቀዋል። የኢትዮጵያ ሕዝብ ራሱ ይችለዋል የሚል እምነት ነው ያለን። እኛ የሚያገባንም ጉዳይ አይደለም። ተመጣጣኝ ምላሽ ማለትን እንዴት ነው የኤርትራ መንግስት የሚገነዘበው? ይሄ እኮ ያስከስሳቸዋል። በዓለም ሕግ እንደሱ አንድ መንግስት ተነስቶ አይፎክርም። ግን እኔ ዋጋ ሰጥቼ ይሄንን መልስ የምሰጥበት ጉዳይ አይደለም። እንግዲህ በአንድ በኩል ካልተቀመጥን የሚመጣ ነገር የለም፣ በሌላ በኩል ደግሞ የለም ካልወጣችሁ አንቀመጥም። እንዲህ አፋጦ ባለበትና እንደ አፍሪካ ሕብረት አይነቶቹንም ጣልቃ ገብነት እየጠየቀ ባለበት ሁኔታ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ማርያም ደሳለኝ ባለፈው ሳምንት ማብቂያ አንድ የኢትዮጵያ መሪ በጅቡቲ ይፋ ጉብኝት ሲያደርግ የመጀመሪያቸው የሆነውን መንግስታዊ ጉብኝት ባደረጉ ጊዜ የጅቡቲው ፕሬዚደንት ኢስማኤል ኦማር ጉሌ ከኢትዮጵያ ጎን እንደሚቆሙ አጠንክረው ተናግረዋል። እንዲያውም ኤርትራን አሁንም በሰፈሩ በጥባጭነት እንደቀጠለች ነው ሲሉ ወንጅለዋል። ሁለቱ ሀገሮች ከምጣኔ ሀብት ትስስርና ውህደት ሀሳብ ጨማሪ የጋራ ድንበሮቻቸውን በጋራ ለመጠበቅ ወደሚያስችል የጦር ስምምነት የሚወስድ ሀሳብም ቀርቧል። ለመሆኑ ይህ ሁኔታ ለኤርትራ የሚደቅነው ስጋት አለ? አምባሳደር ግርማ፣ የትኛውም ሀገር ስምምነቶች የሄድክ እንደሆነ በኢኮኖሚ፣ በትራንስፖርት፣ በምናምን፣ በአየር፣ በወታደር፣ በጸጥታ የሚባለው ሁሉ ሁሉን አንቀጾች ነው የሚያጠቃልለው። ስለዚህ እሰየው ነው ነው የምለው። እኛ ስለዚህ እስከዚህ የምንፈራው እና ወይም የምንሰጋበት ጉዳይ አይደለም። ከአምባሳደር ግርማ አስመሮም ጋር የተደረገውን ቃለ ምልልስ ሙሉ ቃል ዌብሳይታችን ላይ ማግኘት ይቻላል። በተጨማሪም በመጪ ቀናት ስርጭቶቻችን ይዘንላችሁ እንመለሳለን። ይህ መፋጠጥ እንደሚታየው የማይረግብና መጨረሻው የማይታይ ቢመስልም ሁለቱም ወገኖች ግን የሁለቱን ሀገሮች ህዝቦች ወንድማማችነትና እህትማማችነት ደጋግመው ሲናገሩ፣ ለአካባቢውና ለህዝቦቻቸው ከሰላምና ከመተጋገዝ የተሻለ መፍትሄና አማራጭ እንደሌለም ሲወተውቱ ይሰማሉ። ለጊዜው ይህ ምኞት ለሁለቱም ወገኖች ከምኞትነት አላለፈም እንጂ። ሰሎሞን አባተ ነኝ ለአሜሪካ ድምፅ ዋሽንግተን። ሰለሞን ከአምባሳደር ግርማ አስመሮም ጋር ያደረገው ተከታታይ ውይይት አለ። ነገና ከነጋ ወዲያ ይቀርባል፣ ተከታተሉ። ወደ ቀጣዩ ቅንብር እንለፍ። የሰው ልጅ ቅሪተ አካል የሆነችው ሉሲ ወይም ድንቅነሽ ኢትዮጵያ ውስጥ ከተገኘች በዚህ ዓመት እነሆ አርባ ዓመት ሆነው። ድንቅነሽ ተመራማሪዎች የሰብአዊ ፍጡሩን ታሪክ የበለጠ እንዲረዱ ካስቻሉ የሀያኛው ክፍለ ዘመን ግኝቶች አንዷ ነች። ከአርባ ዓመታት በፊት ሉሲን ያገኟትን የቅሪተ አካል አጽም አጥኚ የአሜሪካ ድምፅ ራዲዮ ጋዜጠኛ ኤልዛቤት ሊ በሎስ አንጀለስ የተፈጥሮ ሳይንስ ቤተ መዘክር ውስጥ አግኝታ አነጋግራቸዋለች። ዘገባውን ትዝታ በላቸው ታቀርባለች። በሎስ አንጀለስ የተፈጥሮ ሳይንስ ቤተ መዘክር ውስጥ ተመልካቾች የሚጎበኟቸው ቅርሳቅርሶች በጣም የሩቅ ዘመን ቢሆኑም በእነዚህ ቅሬታ አካላት አማካይነት የሚገኙ እውቀቶች ግን አሁንም እጅግ አስፈላጊና አፍላ መሆናቸውን ከአርባ ዓመታት በፊት ሉሲን ያገኙት አጥኚ ዶን ጆሃንሰን ይናገራሉ። የሰው ልጅ ሁሉ መሠረቱ አንድ ነው። የአይንህ ቅርጽ፣ የቆዳህና የጸጉርህ ቀለም አይነት ወይም የምትኖርበት ባህል የተለያየ ቢሆንም ሁላችንም አንድ ጅን ነው ያለን። የጋራ መሠረታችን ጅምራችን የሰው ልጆች ሁሉ አንድ ያደርገናል። እንደ አውሮፓ አቆጣጠር በ1974 ዓ.ም ነበር ዶን ጆሐንሰን አርባ በመቶውን የድንቅነሽ ወይም የሉሲን ቅሪተ አካል ኢትዮጵያ ውስጥ ያገኙት። ሶስት ነጥብ ሁለት ሚሊዮን ዓመታት ዕድሜ የነበራት ድንቅነሽ እስከ ዛሬ አንጋፋዋ የሰው ልጅ ዘር ምንጅላት ናት። የሉሲ መገኘት አሉ ጆሃንሰን፣ ለኔም እንዲሁም ለፔሌንቶዋሎጂ ለቅሪታ አካል ምርምር ጥናትና ሙያ ታላቅ ምርታ ነው። ምክንያቱም እስከ ዛሬም ድረስ ሉሲ ለሰብአዊ ዘር ዋና ጅምርና በሰው ልጅና ጦጣ መሰል ገጽታ ያላቸው ፍጡራን መካከል ድልድይ በመሆኗ ብለዋል። ሉሲ በቁመት ከአንድ ሜትር ትንሽ ከፍ የምትል ጦጣ መሰል ገጽታና ትንሽ አንጎል፣ ረጃጅም እጆች፣ ነገር ግን አጫጭር እግሮች እንዳሏት ጆሃንሰን ይናገራሉ። ታላቁ የሰብአዊ ፍጡር ገጽታዋ ግን ቀጥ ብላ የምትራመድ መሆኗ ነው ይላሉ። የሰው ልጅ መገኛ አፍሪቃ ነው የሚለው አመለካከትም ከቀደምት ጥናቶች ጋር ሲነጻጸር አዲስ ነው ይላሉ ጆሐንሰን። በአብዛኛው የሃያኛው ክፍለ ዘመን የሰው ልጅ መገኛ አውሮፓ ነው በሚል ግምት ጥናቶች አውሮፓ ላይ አትኩረው ነበር። ነገር ግን እንደ አውሮፓ አቆጣጠር በሺህ ስምንት መቶ አጋማሽ ላይ ዳርዊን እንዳመለከተው አሁን ያለው የልሂቃን አመለካከት የሰው ልጅ መገኛ በሉሲ ምክንያት ማለት ነው አፍሪካ ነው። እንደ ሉሲ ወይንም ድንቅ ነሽ ያሉ ግኝቶች ምሁራን የሰውን ልጅ የጋራ ስረ መሰረት እንዲረዱ ከማስቻሉም በላይ ዘመናዊውን የሰው የተፈጥሮ ልዩነት ያመለክታል ይላሉ ገምጋሚዎች። የዘመኑ ሰው እጅግ ረቂቅና ውስብስብ የሆነ አንጎል፣ ቋንቋና ባህል አለው። እነዚህ መለያዮች የሰው ልጅ የተፈጥሮ ችግሮችን እያሸነፈ እዚህ እንዲደርስ ወደፊትም የሚገጥሙትን እንዲያሸንፍ ያስችሉታል ይላሉ ዶን ጆሃንሰን። ተከታዩ ለጥያቄው መልስ ዝግጅት ነው፣ ካለፈው ሳምንት የቀጠለ ፕሮግራም ነው። ወደዚያ እናልፋለን። በጥያቄው መልስ ዝግጅታችን ባለፈው ሳምንት ከብሔራዊ ምርጫ ቦርድ ጸሐፊና የጽሕፈት ቤቱ ኃላፊ አቶ ነጋዶ ፊሳ ጋር የጀመርነውን ውይይት እናጠቃልላለን። ባለፈው ሳምንት ለአድማጮች ጥያቄዎች በሰጡት መልስ ቦርዱ እንደ አንድ ተቋም ነጻና ገለልተኛ ነው፣ በአገሪቱ ውስጥ ላሉ የፖለቲካ ፓርቲዎችም እኩል አገልግሎቱን ይሰጣል፣ እስካሁን የተካሄዱ ምርጫዎችም ነጻና ፍትሐዊ ናቸው፣ ኢትዮጵያም ወደ ዲሞክራሲ ጎዳና እያቀናች ነው ብለዋል። የቀደሙ ኢትዮጵያ ምርጫዎች የገመገሙ ገለልተኛ ምሁራንና ከአሁን ቀደም የተካፈሉበት የተቃዋሚ ፓርቲ አባላት ግን እስካሁን የተካሄዱት ምርጫዎች ለገዢው ፓርቲ ያደሉ መሆናቸውን በመጥቀስ ነጻና ፍትሐዊ መሆናቸውን ጥያቄ ውስጥ ያስገባሉ። የጥያቄው መልስ ፕሮግራም አዘጋጅና አቅራቢ ትዝታ በላቸው ከምርጫው ተቾች የአንደኛውን ጽሁፍ ጠቅሳ አቶ ነጋ ዱፊሳ መልስ እንዲሰጡበት በመጋበዝ ትጀምራለች። አቶ ነጋ ዱፊሳ እንግዲህ ስለ ኢትዮጵያ ምርጫ የተለያዩ በኢትዮጵያ መንግስት ውስጥ ስልጣን ይዘው የነበሩ ሰዎችም መጽሐፍ ጽፈዋል። ስለ ምርጫው ሂደት ስለ ገለልተኝነት የታዘቡትን በመጽሐፍ አስፍረዋል። አሁን ለምሳሌ አቶ ገብሩ አስራት ለሉዓላዊነትና ዲሞክራሲ በኢትዮጵያ በሚል መጽሐፋቸው ገጽ አራት መቶ አምሳ ሰባት ላይ ምርጫ ምን መሆን እንዳለበት የጻፉት አለ ላምብ ብሎት በዛ ላይ ጠቅለል ያለ መልሶን ይሰጡኛል። ምን ይላሉ አቶ ገብሩ? አሁን አሁን ዲሞክራሲያዊ ፍትሐዊና ነጻ ምርጫ እንዲካሄድ የግድ የሚሉ መስፈርቶች በዓለም አቀፍ ደረጃ ተቀባይነት አግኝተዋል። በምርጫ ታዛቢነት የተካኑና በዲሞክራሲያዊ ስርዓት የኖሩ ሁሉ እነዚህ የማያሻሙ መስፈርቶች ካልተሟሉ ዲሞክራሲ አለ ብሎ መናገር ከንቱ እንደሆነ ይናገራሉ። ከእነዚህ መስፈርቶች መካከል ነጻና ገለልተኛ የምርጫ አስተዳዳሪዎች፣ ነጻና ገለልተኛ ድምፅ ቆጣሪዎች፣ ነጻና ገለልተኛ የአገር ውስጥና የውጭ ሀገር የምርጫ ታዛቢዎች፣ ነጻና ገለልተኛ የምርጫ ቦርድ፣ ነፃ ሆነው የሚንቀሳቀሱ ተቃዋሚ ፓርቲዎች፣ ነጻና ገለልተኛ የጸጥታ ኃይሎች፣ ነፃና ገለልተኛ ፍርድ ቤቶች፣ ነጻና ገለልተኛ የመንግስት ሚዲያዎች ይገኙባቸዋል ይሉና፣ ልብ በሉ በሁሉም ምርጫን ዲሞክራሲያዊና ፍትሐዊ ለማድረግ የሚያስፈልጉት መስፈርቶች ነጻና ገለልተኛ የሚሉት ቃላት ተደጋግመዋል። እነዚህ ባለፉት የኢትዮጵያ ምርጫዎች አልታዩም፣ ነው የሚሉት እነዚህ በሙሉ አልታዩም፣ ነው የሚሉት እርስዎ አሁን የዲሞክራሲ ሂደት አለ ኢትዮጵያ ውስጥ የዲሞክራሲያዊ ምርጫ ሂደት አለ ነው የሚሉት፣ እና እዚህ ላይ አስተያየቱን ይሰጡኛል። ሌላ ጥያቄ ደግሞ እንዲሁ ጥያቄ አክሏል። በዚሁ ላይ ሰላም ሲዎች ፋስ ይባላል ነው ይሄ ጥያቄ ለምርጫ ቦርድ ነው። ጥያቄ ምንድን ነው? ለምሳሌ በገንዘብ አከፋፈል፣ በሚዲያ የሰዓት አስፈጣጥ ላይ ቡድን ተጠቃሚ የሚሆነው ያለው መንግስት ነው እና በተለይ የአንድነት ፓርቲ፣ የሰማይ ፓርቲ፣ የመሪ ሀድ፣ የመድረስ የሌሎችም የሌሎችም በጣም ታስነዋል። እና ምርጫ ቦርድ ተጠሪነቱ እንደ ቻይና ፓርላማ ብዙ ጊዜ ያለውን መንግስት ማቆየት ነው ወይስ አላማችሁ ነው? በተለይ ፕሮፌሰር መርጫ በቃለ በጣም ሲናገሩ ላለው መንግስት እንደሚያደሉ ንግግራቸው ያስታውቃል። በየአራት አመቱን በየአስማራቸው ያስታውቃል። እና በእናተ በኩል ያለው ነገር ያለውን መንግስት ለዘላለም ለማቆየት ነው ወይ አመሰግናለሁ እሺ አቶ ነጋ ጥሩ እንግዲህ አሁን ሰዎች በተለይ የፖለቲካ ፓርቲ መሪዎች የራሳቸውን ሀሳብ የራሳቸውን አመለካከት በተለያየ መልኩ ሊገልጹት ይችላሉ ያሉትም እኛም የሀገራችን የምርጫ ህግ ማዕቀፎችን እንመረምራለን የዓለም አቀፍ የተለያዩ ሰነዶችንም እንመረምራለን የእኛን የምርጫ ህግ ማዕቀፍም ስንመለከት በዓለም አቀፍ መስፈርቶች መሰረት ምርጫው እንደሚካሄድ ከህገ መንግስቱ ጀምሮ የተሻሻለው የምርጫ አዋጅ ምንም ያስቀምጣል። ዋና ዋናዎቹ አሁን ምርጫ ሁሉ አቀፍ መሆን አለበት፣ የዓለምን ልዩ ትምነት መካሄድ አለበት፣ ነፃ መሆን አለበት፣ ፍትሃዊ መሆን አለበት። እነዚህ አይሲሲፒአር ላይም ያሉ አሉ፣ ዩዲኤችአር ላይም ያሉ አሉ። ፈረዲት ከሆነ ምርጫ ሊኖር ይገባል በወቅቱን የጠበቀ ትክክለኛ ምርጫ ነጻ ፍታ ፍትሃዊ ምርጫ የሚባሉ እነዚህ ነገሮች በተለያዩ ሰነዶች ውስጥ እናገኛቸዋለን። ስለዚህ የእኛም ምርጫ እንቅስቃሴ ስንመለከት አንዱ በገለልተኛ አካል ሊመራ ይገባል ነው። እኛ አሁን የምንለው የምርጫውን ሂደት የሚመራ አካል ገለልተኛ ነው ነው። ቅድም እንዳልኩት ይህ አካል ሲሰየም ከቦርዱ የቦርድ አባላት ዘጠኝ አባላት ያሉት የቦርድ አባላት ጀምሮ እስከ ምርጫ ጣቢያ ድረስ ሲሰየሙ የተቀመጡትን የህግ መስፈርቶች አንደኛ ዜጋ መሆን አለበት፣ ከፖለቲካ ፓርቲ ወገንተኝነት የጸዱ መሆን አለባቸው፣ ስነ ምግባራቸው የተረጋገጠ መሆን አለበት፣ የሙያ ብቃታቸው የተረጋገጠ መሆን አለበት ይላል። ይሄ ከላይ ዘጠኙ የቦርድ አባላትን ጨምሮ እስከ ታች ድረስ ከጣቢያ ድረስ ያሉትን አስፈጻሚዎች ሁሉ የሚመለከት መስፈርት ነው። እንግዲህ የቦርዱን አሰያየም አሿሿም ቅድም በሰፊው ሄጄበታለሁ። በዛ ሂደት ውስጥ በተለይ የተቃዋሚ የፖለቲካ ፓርቲዎች ሚና የጎላ እንደነበረ አስቀምጫለሁ። ወደ ታች ስንወርድ አንዳንድ ጊዜ የፖለቲካ ፓርቲዎችም የሚያነሱት ነገር አለ። ላይ አካባቢ ጥሩ ነው፣ በጣም ፕሮፌሽናል የሆነ ሁኔታ እናያለን። ወደ ማዕከል አካባቢ፣ ወደ ታች አካባቢ ግን እናንተ በምትሄዱት ፔስ የማይሄዱ አስፈጻሚዎች አሉ ወይ ደግሞ ያንን ያልተላበሱ አስፈጻሚዎች አሉ ብሎ የሚያነሱት ነገር አለ። ወደ ሩብ ሚሊዮን ምርጫ አስፈጻሚ አለን በመላ ሀገሪቷ። ይሄ ሁሉ ኃይል ስራውን ሲሰራ ህጉን አክብሮ እየሰራ ነው አይደለም፣ ከወገን ትንሽ የጸዳ ነው አይደለም፣ የሚሉትን ነገሮች በተመለከተ በወርዱ የሚያደርጋቸው ክትትሎች አሉ። በምልመላ ሂደት፣ በስልጠና ሂደት፣ በስራ እንቅስቃሴያቸው የሚያደርጋቸው ጥረቶች አሉ። ከዛ አልፎ ግን በተጨባጭ ማስረጃ ተረጋግጦ የሚቀርቡ ወገንተኝነትን ማዕከል አድርጎ የማይሰሩ ምርጫ አስፈጻሚዎች ካሉ አሁንም ጥቆማው ሊቀርብ ይችላል። ከዚህ በፊትም ከዚህ በፊትም በሁለት ሺህ አምስት እኔ አሁን ግልጽ ሊሆን የምንፈልገው የምርጫ አስፈጻሚዎች ይቀየሩ ብሎ ፓርቲዎች ባነሱት በርካታ ምርጫ አስፈጻሚዎች እንዲቀየሩ ተደርጓል፣ ምንም ተጨባጭ ማስረጃ እንኳን በሌለበት። ስለዚህ አሁንም አሁንም ስራ ላይ ያሉ አስፈጻሚዎች እገሌ የሚባል በዚህ ምርጫ ክልል በዚህ ምርጫ ጣቢያ የሚል ያንን ገለልተኝነት ተላብሶ ምርጫውን የማይሰራ አስፈጻሚ ካለ ሊቀርብ ይችላል። ቦርዱ ተገቢውን እርምጃ ይወስዳል። አንዳንድ ጊዜ እኔ ግልጽ ሊሆን የሚፈልገው ገለልተኝነት ሲባል ሁልጊዜ ከአንድ ወገን የሚመጣ ነው መስለው፣ እኛ ብዙ ነገር አይተናል። አንዱ እሱ ሊሆን ይችላል። አንዳንድ ጊዜ ደግሞ በተቃራኒው ገለልተኝነት ሲጣስ ይታያል። እኛ የጊዜ ሰሌዳ ካለፈ በኋላ የእጩ ምዝገባ የጊዜ ሰሌዳ ካለፈ በኋላ የተቃዋሚ የፖለቲካ ፓርቲን እጩ ሲመዘግብ የተገኘ የራሳችን ምርጫ አስፈጻሚ ያየንበትና ተገቢውን ማስተካከያ የወሰንበት አጋጥሞናል በእኛ ምርጫ ሂደት ውስጥ። ስለዚህ ገለልተኝነት ሲባል ሁልጊዜ ከአንድ አቅጣጫ ሊሆን አይገባም። ከተለያየ አቅጣጫ ነው መታየት ያለበት። ከራሱ ከምርጫ አስፈጻሚው ፐርሰናል ባያዙሉ ነፃ ሆኖ ገለልተኛ ሆኖ መስራት እንዳለበት ህጉ ያስቀምጣልና ቦርዱ ገለልተኛ ነው። ገለልተኝነቱም ደግሞ ህገ መንግስታዊ ዋስትና ያለው ነው። የተመለመሉትም የምርጫ አስፈጻሚዎች፣ የቦርዱ ኃላፊዎች፣ የጽህፈት ቤት ኃላፊዎች ገለልተኝነትን በጠበቀ መርህ ነው የሚለውን እዚህ ላይ ለማንሳት እፈልጋለሁ። የፋይናንስ ክፍፍልን በተመለከተ እኔ እውነቱን ለመነጋገር በዓለም አቀፍ በብዙ ሀገሮች ያለው ልምድ የፋይናንስ ክፍፍል ሲደረግ ወንበር ላለው የፖለቲካ ፓርቲ ትልቅ ድርሻ ነው የሚሰጠው። ሰባ ፐርሰንት፣ ሰማንያ ፐርሰንት፣ ዘጠና ፐርሰንት የሚሰጠው ለወንበር ነው። ምክንያቱም ወንበር ማለት አንድ ፓርቲ ወንበር አለው ማለት የህዝብ ድጋፍ አለው ነው። አሳምሽኑ ከበስተጀርባ ያለው ህዝብ ነው። ስለዚህ ትልቅ እንትን ይሰጠዋል ነው። እኛ ግን ያደረግነው ነው፣ ምንድን ነው የሀገራችንን ተጨባጭ ሁኔታ አድሬስ አያደርግም። የእኛ ተጨባጭ ሁኔታ ለየት ይላል ብሎ የፖለቲካ ፓርቲዎች በተለይ ተቃዋሚ የፖለቲካ ፓርቲዎች ባነሱት ሀሳብ መሰረት ወንበርን ባለፈው ሁለት ሺ ሁለት ወደ ሀምሳ አምስት ፐርሰንት ነው ያወረን ነው። አለም ላይ ሚኒማም ስታንዳርዱ ሰባ ፐርሰንት ነው። እኛ ግን ሁለት ሺ ሁለት ላይ አምሳ አምስት ፐርሰንት አደረስን። ዘንድሮ ደግሞ ሰላሳ አምስት ፐርሰንት ነው ያደረግ ነው። ስለዚህ እንደውም እዚህ ላይ ገዢ ፓርቲ ቅሬታ አለው ቅሬታ አለው ቅሬታ ቢሰማውም የሀገራችንን ተጨባጭ ሁኔታ አድሬስ ያደርጋል በሚል ነው ቦርዱ ቁርጥ ያለ አቋም የወሰደው እዚህ አሁን ሰላሳ አምስት ፐርሰንት ነው ለመቀጨጫ የተቀመጠውና፣ ይሄ ከአለም አቀፍ ካሉት መስፈርቶች ውጪ ነው። የእኛን ሀገር ተጨባጭ ሁኔታ አድሬስ ያደርጋል ቦርዱም ደግሞ ያንን አድሬስ ማድረግ አለብን በሚል ቆራት አቋም ስለወሰደ ነው ያ መስፈርት የተቀመጠውና አሁን ጠያቂው እንዳነሱት ሳይሆን ተጨባጭ ሁኔታችንን በደንብ አድሬስ ያደርጋል። የቦርዱንም ገለልተኝነት በደንብ የሚያረጋግጥ ነው የምለውን ለማንሳት ፈልጌ ነው። እሺ አቶ ነጋ፣ ግን አሁን ባነሱት እንግዲህ ገንዘብም የሚሰጣቸው ባላቸው ምክር ቤት ውስጥ ባለው መቀመጫ መቀመጫ ድርሻ ነው ብለዋል። የኢትዮጵያ ምርጫ እንግዲህ ዙሪያ ጥምጥም ሆነ፣ ምክንያቱም ገዢው ፓርቲ ከዘጠና ዘጠኝ በመቶ ዘጠና ስድስቱን ድምፅ አሸነፍኩ ብሏል። ባለፈው ምርጫ እንደውም አንድ ጠያቂ አቶ ደረጀ ወንድአፈራው የሚጠይቁት አንደኛ እርስዎ ራስዎ አቶ ነጋ ዱፊሳ በዲሞክራሲያዊ ምርጫ ተሳትፈው ያውቃሉ ወይ እና እንደ አንድ ድምፅ ሰጪ የሚሰማዎትና በፓርቲው ፕሮግራም ይሁን በሰሙት ክርክር እንዴት መወሰን እንደሚችሉ ሊገልጹልን ይችላሉ ወይ? አንድ ግለሰብ መሪውን በመምረጥ መብቱን በስራ ሲያውል ስለሚሰማው ነው የሚጠይቁት። በተጨማሪ ደግሞ ስልጣን ላይ እንዳለው የኢትዮጵያ መንግስት አንድ ፓርቲ ከ ከዘጠና ዘጠኝ በመቶ ዘጠና ስድስቱን ድምፅ አሸነፍኩ ካለ ተአማኒነቱን ይጠይቁ እንደሆነ ወይስ ምርጫው ተጭበርብሯል ወይ ብለው ያምኑ እንደሆነ እንዲያስረዱ ነው የሚጠይቀው። ዝታ ውይይቱን በጥያቄ ስትዘጋ ተከታይ ክፍል መኖሩን እንደምትገምጡ ተስፋ አድርጋለሁ። አዎ የመጨረሻው ክፍል ውይይት ነገ ይቀርባል። ተከታተሉ። የአሜሪካ ድምፅ ራዲዮ አድማጮች እስከ አሁን ምሽቱ አንድ ተኩል ከሰኞ እስከ ዓርብ የሚያሰማው ልዩ ፕሮግራም በ1431 መካከለኛ መንገድ ሲያቀርብ ቆይቶ እዚህ ላይ ያበቃል። በዚሁ ልዩ ፕሮግራም ነገ ሐሙስ እንገናኛለን። በሶስት ሰዓት መደበኛ ፕሮግራም ደግሞ የሚከተለውን ወይም የሚደመጠውን ፕሮግራም እንድትከታተሉን በመጋበዝ እሰናበታለሁ። መልካም ምሽት።